ይህ ዘወትር እሁድ በየሁለት ሳምንቱ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ራዲዮ እየተዘጋጀ የሚቀርበው የራዲዮ መጽሔት ፕሮግራም ነው። እሁድ ጥቅምት 12 2008 ዓ.ም በራዲዮ መጽሔት ወግ መሠረት አሁን ሰዓቱ የሳምንቱ ምርጥ ግጥም ነው። እስቲ ስሙኝ አንዴ ወዳይ ዘመዶቼ፣ ምናልባት ከሄድኩኝ ይችን ዓለም ትቼ፣ መቼም የዓለም ነገር ስለማይታመን፣ እኔም እንደ ሌሎች የሞትኩኝ እንደሆን፣ ሰባት ዓመት ሙሉ ደም እያነባችሁ፣ ከሊቅ እስከ ደቂቅ፣ ቆሻሻ ለብሳችሁ ጥቀርሻ መስላችሁ፣ የአገሩን ባንዲራ ግማሽ ላይ ሰቅላችሁ አመድና አፈር ላይ መሬት ተኝታችሁ፣ በእኔ ሀዘን ሳቢያ ቆሎ እየበላችሁ፣ አደራ ቅበሉኝ በሰሌን አድርጋችሁ። የለም የለም የለም በሰሌን ስቀበር በማይረባ ኬሻ ምስጦች እንዳይበሉኝ እስከ መጨረሻ። በሻሞላ ስርዓት ማርሽባ እንዳርጋችሁ ጥይት በማይበሳው ሳጥን ቆልፋችሁ፣ ቅበሩኝ ወገኖች አደራ አረጣችሁ።

ኑዛዜ በተሰኘችው የሶሎሞን ሞገስ የሳምንቱ ምርጥ ግጥም የይሁድ ኅዳር 12 2008 ዓ.ም የራዲዮ መጽሔት ዝግጅታችንን ጀምረናል። ሶሎሞንን እናመሰግናለን።